ለዓለሙ የጤና ድርጅት ደብሊው ኤች ኦ ዋና ዲሬክተርነት ለአንድ ዓመት የዘለቀው ውድድር ከመጨረሻው ዙር ላይ ደርሷል። ሊሳ ሽላይን ከጄኔቫ ለአሜሪካ ድምፅ ባጠናቀረችው ዘገባ እንደጠቆመችው የቀጣዩ የዓለም የጤና ድርጅት ዋና ዲሬክተር ምርጫ ውሳኔ በፊታችን ግንቦት ወር ይፋ ይደረጋል። ዘገባውን አሉላ ከበደ ያቀርብ። ሦስቱ ተፎካካሪዎች በማራቶን ፍጥነት ሊሰኝ በሚችል ሁኔታ በተከታታይ ባካሄዷቸው ጋዜጣዊ ጉባኤዎች የዓለሙን የጤና ድርጅት ለመምራት ብቁ ያደርጉናል ያሏቸውን የሙያ ልምዶችና ብቃት እንዲሁም ድርጅቱን ይበልጥ ስኬታማ ለማድረግና ለተሻለ ደረጃም ለማብቃት ያስችሉናል የሚሏቸውን የእቅድ ሀሳቦች አቅርበዋል። የቀድሞ የኢትዮጵያ ጤና ጥበቃና የውጭ ጉዳይ ሚኒስትር የነበሩት የዓለም ጤና ድርጅት ደብሊዮቸውን ለመምራት የመጀመሪያው አፍሪካዊ እጩ ሆነው ቀርበዋል። ብዙም አፋርነት ሳይጫናቸው ነው በአገር ደረጃና በዓለም አቀፍ ደረጃ ያላቸውን ልምድ ለሥራው ይበልጥ ተመራጭ እጩ እንደሚያደርጋቸው ለጋዜጠኞች የሚናገሩት ስትል ዘጋቢያችን ሊሳሽ ላይን ዶክተር ቴዎድሮስን ዋቢ ባደረገችበት ከጄኔቭ ባጠናቀረችው ዘግባዋ ትገልጻለች። ዶክተር ቴዎድሮስ አደ ናሽናል ሌቨል I helped or led the design of a reform of the health system of Ethiopia. በሀገር አቀፍ ወይም በብሔራዊ ደረጃ የኢትዮጵያን የጤና አገልግሎት አቅርቦት ስርዓት ለማሻሻል የተወጠነ የተሃድሶ እቅድ በመምራትና በመርዳት አገልግያለሁ። የተሃድሶ እቅዱን ተግባራዊ ማድረግ ብቻ ሳይሆን ውጤትም አግኝቻለሁ። በዓለም አቀፍ ደረጃም እንደምታውቁት ዋና ዋና የሚባሉትን ዓለም አቀፍ የጤና አገልግሎት ተቋማት ሁሉን ማለት ይቻላል ኤድስ፣ ቲቢ እና የወባ ወረርሽኞችን ለመዋጋት የተያዘውን ጥረት ለመርዳት የተቋቋመውን ግሎባል ፋንድ የሚባለውን የጥምረት ፕሮግራም ሮልባክ ማሌሪያ ወባን መቀልበስ ተብሎ የሚጠራውን በወባ ወረርሽኝ ላይ የሚካሄደውን ዘመቻ የሚያስተባብረውን ዓለም አቀፍ መድረክ የተባበሩት መንግሥታት ድርጅት የኤድስ መርሃ ግብር ዩኤን ኤድስን እንዲሁም የእናቶች፣ አራስ ሕፃናትና የሕፃናት ጤና ዓለም አቀፍ ጥምረት በቦርድ ሰብሳቢነት መርቻለሁ። ቴዎድሮስ፣ ከቀሩት ለመለያው ውድድር ከቀረቡት ሁለት ተፎካካሪዎቻቸው መጠነኛ ብልጫ ያላቸው ይመስላል ትላለች ዘጋቢያችን። ሊሳሽ ላይ ከአምስቱ ተፎካካሪዎቹ ሶስቱን መርጦ ለቀጣዩ ምርጫ የለየው የደብልዩ ኤች ኦ ስራ አስፈጻሚ አመራር ለዶክተር ቴዎድሮስ ሰላሳ የድጋፍ ድምጾችን ሲሰጥ ለፓኪስታናዊቱ እጩ ለልባኪሟ ዶክተር ሳንያ ኒሽታር 28 የድጋፍ ድምጾችን፣ ለእንግሊዛዊ ዶክተር ዴቪድ ናባሮ ደግሞ 18 የድጋፍ ድምጾችን ነው የሰጠው። አነስተኛ የድጋፍ ድምፅ ቢያገኙም ዶክተር ናባሮ በዓለም አቀፉ የጤና ድርጅት ውስጥ ለአምስት ዓመት ተኩል ያህል ኢቦላን፣ ኤቪያን ፍሉ በመባል የሚታወቀውና ሌሎች ድንገተኛ ወረርሽኞች ለመዋጋት በዓለም አቀፍ ደረጃ በተካሄዱ ዘመቻዎች አመራር ያገለገሉ ከፍተኛ ባለሙያ ናቸው። እርሳቸውም እንደ ተፎካካሪያቸው ዶክተር ቴዎድሮስ ሁሉ ለሥራው ከሁሉ በላቀ ዝግጁ ነኝ ባይ ናቸው። ሉክ አት ማይ ሬኮርድ ሉክ አት ኢት ዩ ዊል ፋይንድ ዛት አይ ሃቭ ሃድ አን ኢምፓክት የሥራ ልምዴን ወይም ታሪኬን የሚያሳየውን ማኅደር ተመልከቱ፣ ተመልከቱ። አመርቂ ውጤት ለመጨበጥ የሚቻል መሆኑን በሚያሳየው መዋቅር ለማምጣት መቻሌን ታጤናላችሁ። ፓኪስታናዊቱ የልብ ሐኪም ደራሲና የመብት ተሟጋች ዶክተር ኒሽታር በመንግሥት መሥሪያ ቤት ውስጥና ውጪ ከፍተኛ ኃላፊነት በሚጠይቁ ሥራዎች አመራር የሰጡ ናቸው። ትልቁ አቅሜ ይላሉ ዶክተር ኒሽታር፣ ትልቁ አቅሜና ድብልዮችውንም በቅጡ ሊረዳ የሚችለው የማላውቀው ነገር ነው። መልሱን የማላውቅ ከሆነ ትክክለኛውን መልስ እስካገኝና ስራውም ፍጻሜ እስኪደርስ እጥራለሁ ነው የሚሉት።